በኦሮሚያ ክልል በተለያዩ ዞኖች ውስጥ ሰሞኑን የተደረጉ ሰልፎች ከተለያዩ ክልሎችና የኦሮሚያ ከተሞች ሆን ብለው በተደራጁ ሰዎች የተመሩ መሆናቸውን መረጃ እንደደረሰው የኦሮሚያ ክልላዊ መንግስት አስታውቋል። በድርጊቱ የተሳተፉ ናቸው የተባሉ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነውም ተብሏል። በዚህ እንቅስቃሴ ለጠፋው ንብረት ግጭቱን ያነሳሱትን ሰዎች ተጠያቂ ያደረገው የክልሉ መንግስት የሰው ሕይወት የጠፋውም ግጭቱን ለማብረድ በጸጥታ ኃይሎች በተተኮሰ ጥይት ነው ይላል። በሌላ በኩል ከዚህ ቀደም የተቃውሞ እንቅስቃሴዎችን በድረ ገጽ በመምራት የሚታወቀው የኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጃዋር መሐመድ የሰሞኑ የተቃውሞ እንቅስቃሴ ከዚህ ቀደም የነበረውን ተቃውሞ ይመሩ የነበሩ ወጣቶች እንዳልጠሩት አስቀድመን መረጃ ስንሰጥ ነበር ማለቱን ጽዮን ግርማ በተከታዩ ዘገባዋ ታመለክታለች። በተያያዘ ከወራት በፊት በህገወጥ መንገድ ሲጓጓዝ በወደዴ ላይ በቁጥጥር ስር ውሎ እንደነበረ የተገለጠው ከ541 ሺህ ዶላር በላይ ከሶማሌ ክልል ለተፈናቀሉ ነዋሪዎች እንዲሰጥ ፍርድ ቤት ወስኗል ይላል የጽዮን ግርማ ዘገባ ዝርዝሩ ነው። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በዛሬው ዕለት ለአሜሪካ ድምጽ እንደተናገሩት ሰሞኑን በኦሮሚያ ክልል ውስጥ በተለያዩ ዞኖች የተደረጉት ሰልፎች ከሌላ ቦታ በመጡ ሰዎች እንዲጋጋሉ የተደረጉ ናቸው ብለዋል። ሰሜን ሸዋ ዞን ኩዩ ወረዳ፣ ያያ ጉለሌ፣ ሂደቡ አቦቴ እንዲሁም ኦሮሚያ የአዲስ አበባ ዙሪያ ልዩ ዞን ላይ ጫንጮ ከተማ አካባቢ ሉባቦር ዞን ወደ ዘጠኝ ወረዳዎች ሁሉም መጡ ያዩ ሰሌ ኖኖ፣ ሀሉ፣ ዳሪሙ፣ አልጌ እና አለ የሚባሉ ወረዳዎች ላይ ቡኖ በደሌ ወረዳም በደሌ ከተማና ጨዋቃ ከተማ፣ ነቀምት ከተማ እንዲሁም ሻሸመኔ አካባቢ ሰልፎች ሲካሄዱ ነው የነበሩት ማለት ነው። የእነዚህ ሰልፎች ሁኔታ ከዚህ በፊት እንደተለመደው ሰው ያለውን ሀሳብ ያለውን ተቃውሞ የሰልፍ ህግ እንደሚለው ሰላማዊ ሰልፍ የሚወጣበትን አጀንዳ አሳውቆ ከዚያ በኋላ የጸጥታ አካል ተመድቦ ያለውን ጥያቄ አቅርቦ የመመለስ ሳይሆን ለየት የሚያደርገው ድጋፍ አስመስሎ ይመውጣል በሁለት ነገሮች። አንደኛ የኦሮሚያ ክልላዊ መንግስት የተሃድሶ አመራር እየወሰዳቸው ያለው እርምጃ ጥሩ ነው ተጠናክሮ መቀጠል አለበት፣ የሚል የድጋፍ ሰልፍ በማስመሰል ወደ አደባባዮች የመውጣት ሁኔታ ነው የነበረው። ሁለተኛው ጉዳይ ከኢትዮጵያ ሶማሌ ክልል የተፈናቀሉ ወገኖቻችን የደረሰባቸው ጉዳት ተገቢነት የለውም፣ ድጋፍ ማሰባሰብ አለብን፣ እርዳታ ማሰባሰብ አለብን በሚል ይህም አጀንዳ የተካተተበት ሰልፍ ነው። ከዛ ጋር ተያይዞ ደግሞ በየአካባቢ በእያንዳንዱ ወረዳና የከተማ አካባቢ ያሉ የመልካም አስተዳደር እና የአገልግሎት ጥያቄዎች ታክለውበት ወደ ሰልፉ የመውጣት ሁኔታ ነው ያለው። እንግዲህ አሁን የኦሮሚያ ፖሊስ እያደረሰን ካለው ሪፖርትም የሰልፍ ተሳታፊዎችን ከዚህ በፊት ከተለመደው ያፈነገጡ ነገሮች እንዳሉበት ሪፖርቶች እየደረሱ ነው። ዝርዝር ጉዳዮች ተጣርቶ ሲያልቅ ለሕዝብ የምናሳውቁ ቢሆንም አንደኛ ከኦሮሚያ ክልል ውጭ የሆኑ ሰዎች በሰልፉ ሲሳተፉ ለነበረ፣ ሰልፉም ሰላማዊ ሆኖ እንዳይጠናቀቅ ግጭት እንዲፈጠር ወደ ሌብነት፣ ወደ ዘረፋ እንዲሄድ ሲያነሳሱ እንደነበሩ ያ ብቻ ሳይሆን ተሽከርካሪዎች እንዲቃጠሉ ጉዳት እንዲደርስ የተደረገበት ሁኔታ ነው ያለው። በሌላ መልኩ ደግሞ የኦሮሚያ ክልል ነዋሪም ሆኖ ከሌሎች ዞኖች እና ወረዳዎች አሁን ሰልፍ የተካሄደባቸው እና ችግሩ የተከሰተባቸው አካባቢዎች እንዲሁ ሄደው ተሳትፎ እጅ ከፍንጅ የተያዙበት ሁኔታ እንዳለ ከፖሊስ ሪፖርት መረዳት ችለናል። ሶስተኛው እና የተለመደው ደግሞ ሰው በያለበት አካባቢ ሰልፍ ላይ የሚሳተፍበት ሁኔታ ነው ያለው እና እንደዚህ አይነት ባህሪያትም የተስተዋሉበት ሁኔታ ነው ያለው። የደረሰው አደጋ በቁጥር በመጠን ምንድን ነው የደረሰው? እስካሁን በተደረገው ሰልፍ የሞቱ ሰዎች አሉ። ለምሳሌ ሻሸመኔ ላይ የተከሰተው እናንተም በወቅቱ ዘግባችኋል፣ የሰው ህይወት አልፏል። ንብረት ላይም በተወሰነ መልኩ ጉዳት ደርሷል። ምዕራብ ሐረርጌ በወኬ ላይም እንደዚሁ የሶስት ሰዎች ሕይወት ያለፈበት ሁኔታ ነው ያለው። ሰሜን ሸዋ ኩዩ ወረዳ ገብረጉራቻ ከተማ ላይ በተደረገው ሰልፍ ወደ ሁከት እንዲቀየር በመደረጉ ሁከቱም ወደ ግጭት በማምራቱ ሰልፈኞቹ ያንን ሰልፍ ወደ ግርግር በመቀየር ከአስር በላይ የሆኑ ተሽከርካሪዎች የተቃጠሉበት ሁኔታ ነው ያለው። ሶስት ሰዎች የሞሉበት ከዚያም በላይ ከአምስት በላይ የሚሆኑ ሰዎች በተፈጠረው ሁኔታ የመቁሰል አደጋ እንደደረሰባቸው ለመረዳት ችለናል። በዚህ አጋጣሚ ለደረሰው ችግር በተለይ ህይወታቸው ላለፈ ዜጎቻችን የተሰማንን ጥልቅ ሐዘን እንገልጻለን። ህይወታቸው ያለፈው በማን ነው? ከፀጥታ አካላት ጋር ባደረጉት ግጭት ነው ማለት ነው። እንግዲህ ቅድም ያልኩ ሰዎች ሰልፉ ሆን ተብሎ ወደ ግጭት እንዲያመራ፣ ወደ ግርግር እንዲያመራ፣ ወደ እውከት እንዲያመራ ያደረጉበት ሁኔታ ስለነበረ እውከቱ፣ ግርግሩ፣ ንብረት መቃጠሉ በሚደርስበት ጊዜ ሰልፉ ከአቅም በላይ በሚሆንበት ጊዜ ከፀጥታ አስከባሪ አካላት ጋር በተደረገ ግብ ግብ ነው ማለት ነው። ሰላም ለማስከበር በሚያደርጉት ጥረት መካከል ነው ይሄ ሁኔታ የተከሰተው ማለት ነው። ይህንን ያደረጉት ሰዎች እነማን ናቸው? ግጭቱ ወደ አልተፈለገ ቦታ እንዲሄድ ያደረጉት ሰዎች እነማን ናቸው? ማንነታቸው ምንድን ነው? ለየት ያደርገዋል ያልኩሽም ምስሉ ከሌላ ክልሎች የመጡ ሰዎች አሉ። እንደገና ደግሞ ከኦሮሚያ ክልል ሌሎች ዞኖችን መጥቶ ሰልፍ ውስጥ የተያዙ ሰዎች አሉ። እንደገና ሰልፉ የተካሄደበትም አካባቢ ነዋሪ ሆነው ሰልፉ ወደ እውከት እንዲሄድ ሰላማዊ የሚመስለው ድጋፍ የሚመስለው ድጋፍ ማሰባሰብ የሚመስለው ሰልፍ በሰላም እንዳይጠናቀቅ እያደረጉ የነበሩ ሰዎች በጽጥታ አካላት ቁጥጥር ስር ውለው ነው ያሉት እና ይጣራል ማለት ነው። እየተጣራ ነው ያለው ፖሊስ ምርመራ እያደረገ ነው ያለው። የየት አካባቢ ሰዎች ናቸው? ከሌላ አካባቢ ያሉት ከየት አካባቢ የመጡ ሰዎች ናቸው? ለምሳሌ አሁን ሰሜን ሸዋ ቁጥጥር ስር የዋሉት ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል የመጡ አሉ ከአማራ ክልልም ጭምር ሰልፉ ሲሳተፉ ሲሳተፍ የተያዙ አሉ። ከአዲስ አበባ ከተማም ሄደው ሰልፉ መሀል የተገኙና ቁጥጥር ስር የዋሉ ሰዎች አሉ። ከዛም ባለፈ ደግሞ ሰሜን ሸዋ ኩዩ አካባቢ፣ እንደገና ደግሞ ፊቼ አካባቢ፣ ሌሎች ሰልፍ የተካሄደባቸው አካባቢ ከምዕራብ ሸዋ ከኦሮሚያ ክልል ምዕራብ ሸዋ ዞንና ከሌሎች አካባቢዎችም ሄደው ቁጥጥር ስር የዋሉ አሉ። እንደገና ደግሞ ሰሜን ሸዋ ዞን ውስጥ ሆኖ ደግሞ ራሱ ከአጎራባች ወረዳዎች መጥተው ሰልፍ ውስጥ የተያዙበት ሁኔታ ነው ያለው። ቡኖ በደሌ ወረዳ በደሌ ከተማ ላይ ሰሞኑን ሲደረግ በነበረ ዛሬ ዕለት ሰልፍ ነበረ። በዛ ሰልፍ ላይ ሰልፍ ወደ ዝርካ፣ ወደ ህገወጥነት፣ ንብረት ወደ ማቃጠል፣ መንገድ ወደ መዝጋት እንዲሄድ ሲያነሳሱ የነበሩ ሰዎች አሉና ከነዚህ አይነት አካባቢዎች ናቸው ቁጥጥር ስር የዋሉት ማለት ነው። ከዚህ በፊት በኦሮሚያ ክልል ውስጥ በተደረጉ የተቃውሞ እንቅስቃሴዎች ውስጥ መንገድ አልተዘጋም፣ መኪና አልተቃጠለም፣ እንደዚህ አይነት እንቅስቃሴዎች አልነበሩም። ይህንን ምን ለየት ያደርገዋል? እንግዲህ እኛ እንደምናምነው አሁን በትልቅ ተሃድሶ እንቅስቃሴያችን በተለይ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ የሞት የሽረት ትግል ነው እያደረግን ያለ ነው። በዚህ ሂደት የህዝቡን ጥማትና ፍላጎት ለማርካት ጠንከር ያሉ እርምጃዎችን ነው እየወሰድን ያለ ነው ማለት ነው። በኮንትሮባንድ ላይ ጠንከር ያለ እርምጃ ነው እየወሰድን ያለ ነው። ህገወጥ የገንዘብ ዝውውር ላይ ጠንከር ያለ እርምጃ እየወሰድን ያለ ነው። በኢንቨስትመንት ስም የሚያዙ መሬቶች ላይ ሳይለሙ የተቀመጡ መሬቶችን መልሰን ለህዝብ ጥቅም እያዋልን ያለንበት ሁኔታ ነው ያለው። ያ ብቻ ሳይሆን ደግሞ የራሳችን አመራር ሆኖ በአግባቡ ህብረተሰቡን ማገልገል የተሳኑ አመራሮች ላይ እርምጃ ጠንከር ያለ እርምጃ እየወሰድን ያለንበት ሁኔታ ነው ያለው። እንግዲህ ይሄ ህዝቡን የማስደሰቱን ያክል የሚጎዳው የህብረተሰብ ክፍል አለ ማለት ነው፣ የሚጎዳ በዚህ አይነት ሲጠቀም የነበረ ነገር ግን አሁን ህዝቡና መንግስት ተባብሮ እያደረጉ ባለው ትግል ጥቅማቸው የተነካባቸው አካላት ስለሚኖሩ እነዚህ አካላት ይሄንን በማነሳሳት አመራሩን የማዳከም የተሃድሶ አመራር የጀመረውን እርምጃ አጠናክሮ እንዳይቀጥል በህብረተሰቡና በመንግስት መካከል የመልካም አስተዳደር ችግሮች ተፈተው እየመጣ ያለው የአንድነት የመተባበርና የመደማመጥ መንፈስ እንዲቋረጥ የሚመስለንና ይህንን ይሄንን ከዚህ አንጻር ነው የምናየው እንደ ክልሉ መንግስት። ነገር ግን የሚያስከፍለውንም ዋጋ ቢያስከፍል እንኳን የህዝባችንን ተጠቃሚነት ለማረጋገጥ ከህዝብ ጋር ተወያየትን ተነጋግረን፣ በገባ ነው ቃል መሰረት የጀመር ናቸውን እርምጃዎች አጠናክረን መውሰድ የምንቀጥል ነው የሚሆነው። ህዝባችንም ይህንን ተረድቶ አንደኛ ሰላማዊና ድጋፍ እየመሰሉ ንብረት ላይ የሰው ሕይወትና አጠቃላይ የክልሉ ጸጥታ ላይ የሚቃጣውን ችግር መመከት መቻል አለበት። አሁንም እየመከተነ ያለው በአብዛኛው ቦታ ሕብረተሰቡ ስላልተቀበለው፣ ወጣቱ ሕዝቡ ስላልተቀበለው እየመከነ እየከሸፈ ያለበት ሁኔታ የክልሉ የሰላምና የመረጋጋት ሁኔታ ደረጃ እየተሻሻለ ያለበት ሁኔታ ነው ያለው። እንግዲህ ይሄ ነገር አገር ውስጥ ነው የተፈጠረው ኢትዮጵያ ውስጥ ነው የተፈጠረው። እንዳሉኝ ከተለያዩ ቦታዎች ይምጡ እንጂ ኢትዮጵያኖች ናቸው። እና አሁን ደግሞ እንዳሉት የኦሮሚያ ክልልን ወዳልተፈለገ ብጥብጥ እንዲያመራ የሚፈልጉ አካላት አሉ። አሁን የተያዘው ነገር የማያስደስታቸው ብለዋል። እነማን ናቸው እነዚህ ሰዎች? ቡድኖች ናቸው? ግለሰቦች ናቸው? ማን ናቸው? እንግዲህ ምርመራ እየተደረገ ነው ያለው። ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል፣ ሌላም አካል ሊሆን ይችላል። ያንን በግልጽ ወደፊት ለህዝብ እናሳውቃለን። አሁን ግን ኤርሊ ነው የሚሆነው ጊዜው ይህን ለመናገር ትንሽ ይሄን ነው ብሎ መላምት ማስቀመጥ አስቸጋሪ ይሆናል። ነገር ግን ቁጥጥር ስር የዋሉ ሰዎች በእጃችን ነው ያሉት። ስለዚህ ስንት ናቸው ምን ያህል ናቸው በርካታ ናቸው። ዛሬም ሰልፍ ስለነበረ በደሌ ከተማ ላይ ቁጥጥር ስር የዋሉ አሉ። በጣም በመቶዎች የሚቆጠሩ ናቸው። ይሄን ያህል ነው የሚለው ቁጥሩን አልያዝኩም፣ ግን በርካታ ሰዎች አሁንም ቁጥጥር ስር እየዋሉ ነው ያሉት። እስካሁንም ቁጥጥር ስር የዋሉት በመቶዎች የሚቆጠሩ ናቸው። እንግዲህ ከሌላ ቦታ የመጡ ናቸውም ጭምር ስላሉ ምናልባት ጉዳዩን ለየት ሊያደርገው ይችላል። ግን ደግሞ ከዚህ በፊት በነበሩ የተቃውሞ እንቅስቃሴዎች ውስጥ የፌዴራል መንግስቱም፣ የክልል መንግስቱ ሰዎችን ለተቃውሞ ሰልፍ የወጡ ሰዎችን በቁጥጥር ስር በማድረግ በማሰር ይወቀሳል። ይሄ የዚህ አንዱ አካል ላለመሆኑ ምን ማረጋገጫ አለ? ሰልፍ መውጣት፣ ሰልፍ ወጥቶ የሰልፍ ህጉ በህገ መንግስቱ በተቀመጠው መሰረት ዲሞክራሲያዊ መብታቸውን ኤክሰርሳይዝ ለማድረግ መንግስትን ለመጠየቅ ለመደገም ለመቃወም ያለን ኤክሰርሳይዝ ማድረግ ምንም የሚያሳስር ነገር የለውም። የኦሮሚያ ክልል በዚህ ረገድ ግልጽነት አለው። ምንም አይነት ኮንፊዥን የለውም። መቃወም ይችላል። መደገፍ ይችላል። ያለውን ቅሬታ ማሰማት ይችላል። ህጉን እስካከበረ ድረስ በህገ መንግስታዊ መ እስከሄደ ድረስ ህግ ጥላ ስር ሆነው ጉዳያቸው ተጣርተው እንዲጠየቁ እያደረግን ያለን። በኢትዮጵያ በኦሮሚያ ክልል ውስጥ የተቃውሞ እንቅስቃሴ መደረግ ከጀመረ ሁለት አመት ሊሞላው ጥቂት ወራት ይቀሩታል። የዚህ የተቃውሞ እንቅስቃሴ መፋፋም ከመስከረም 28 2009 ዓ ም ጀምሮ ሀገሪቱን ለ10 ወራት በአስቸኳይ ጊዜ አዋጅ ስር እንድትወድቅ አድርጓት ነበር። በሐምሌ 28 አስቸኳይ ጊዜ አዋጁ ከተነሳ በኋላም ለተቃውሞ አደባባይ የሚወጡት ሰዎች ጥያቄያችን አልተመለሰም፣ እንዲውም በጥያቄ ላይ ሌላ ጥያቄ ወልደዋል ሲሉ ተቃውሟቸውን ሲያደርጉ ይሰማል። በፖለቲካ አመለካከታቸው ምክንያት የታሰሩ የፖለቲካ አመራሮች ቁጥር ጨምሯል እና። ይፈቱ ሲሉም ተቃውሟቸውን ሲያሰሙ ነበር። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ እና በማህበራዊ ሚዲያ ላይ የተቃውሞ እንቅስቃሴን በመምራት የሚታወቀው አቶ ጀዋር መሀመድ ሰሞኑን የተደረጉት ሰልፎች ከዚህ ቀደም ይደረጉ ከነበሩት የተለዩ ናቸው ብለን ስንናገር ነበር ብሏል። እንግዲህ ዱሮ ኦሮሚያ ውስጥ ላለፉት ሶስት አመታት ተቃውሞ የሚጠራው በወጣቶች ነው። ወጣቶች ኔትወርክ አለ ቄሮ የሚባል ያንን ቄሮ አልጠራውም። ይሄኛውን ብዙ ጊዜ ጥሪ ሊያደርጉ ሲሉ ከእኛም ምክር ይወስዳሉ፣ ሚዲያም ይጠቀማሉ። ይሄንን እነሱ አላደረጉትም። ገና ይሄ ነገር በድብቅ በህቡ በሲጂ ሲካሄድ ነበረ። ገና እንደደረስንበት ይሄ የኦሮሞ ታጋዮች ጥሪ እንዳልሆነ ና አጠራጣሪ እንደሆነ ለህዝብ ገልጸን ነበረ። በሂደት ደግሞ በተጨባጭ ይሄንን ሲያዘጋጁና ሰውን ሲቀሰቀሱ፣ ለግጭት ሲገፋፉ የነበሩት ፌዴራል ደህንነት ቢሮ ሰራተኞች በየወረዳው በሰክስገው ባሏቸው ሰዎች እንደሆነ ነው የደረስንበት። በሂደትም የተረጋገጠው ይሄው ነው። ጀዋር ግን ከዚህ በፊት በተደረጉ ተቃውሞች ውስጥ የተቃጠሉ መኪኖች አሉ፣ የወደሙ ንብረቶች አሉ፣ የሰው ህይወትም ጠፍቷል፣ መንገዶችም ሚዘጉ ነበረ ከተቃውሞ እንቅስቃሴዎች ጋር በኋላ ላይ አየለው የመጡ እንደዚህ ያሉ የሀይል እርምጃዎች ሲወሰዱ ነበር። የዛን ጊዜም አንተም እንደውም ኃላፊነቱን ወስደሃል፣ ወጣቶች ናቸው ያደረጉት ተብሎ። ታዲያ ያሁኑን ለምንድን ነው ሌሎች ሰዎች ናቸው ብለህ ወደ ሌላ አካባቢ ላይ ጣት የምትጠቁመው? ምክንያቱም አንደኛ ከዚህ በፊት ማ እንደሚጠራው እናውቃለን፣ አሁን ማ እንደጠራው እናውቃለን። ሁለተኛ፣ ለምሳሌ መኪና መቃጠል፣ ንብረት መቃጠል በቀጥታ የትኛው ንብረት መቃጠል እንዳለበት አስቀድሞ በሚሰጥ መመሪያ በሚደረግ ታርጌት ሰሌሽን ወይም ደግሞ ምርጫ ውሳኔ ተመስርቶ ነው ሲደረግ ነበረ። ይሄንን ፈረንጆች ሁሉ ምስክርነት ሲሰጡ ነበረ። ያንዱን የፈረንጅ ፋብሪካ አልፈው የሌላውን ፈረንጅ ፋብሪካ ነበር ሲያቃጥሉ የነበሩት። አሁን መናሀሪያ ገብተው እንዳሉ ያሉ መኪኖችን ያቃጠሉት፣ የግለሰብ ትንንሽ መኪኖችን ሲያቃጥሉ ነበረ። እንዲህ አይነት ነገር ፈጽሞ አልነበረም። ኦሮሞ ትግል በስትራቴጂ የሚመራ እንጂ ዝም ብሎ በደመነፍስ የሚሄድ አይደለም። ይሄን እያደረጉ ያሉት ሕዝቡ ከፍተኛ ቁጣው ስላለ፣ በተለይ ደግሞ ከሶማሌ ክልል ሰው በመፈናቀሉ ከፍተኛ ቁጣው ስላለ ያንን ቁጣ በመጠቀም ህዝቡን የሰላማዊ ሰልፍ አስመስሎ በማስነሳሳት ጣልቃ በመግባት ወደ ግጭት የመሩበት ሁኔታ ነው ያለው። በአጠቃላይ ካነጋገርናቸው ሰዎች ያገኘ ነው መረጃ የሚያሳየው በኦሮሚያ ክልል ውስጥ የተቃውሞ እንቅስቃሴዎች እየተደረጉ መሆኑና ሰልፎቹን ከኋላ የሚመሯቸው ሰዎች የተለያዩ መሆናቸውን ነው። በሌላ ዜና የምዕራብ ሐረርጌ ዞን ከፍተኛ ፍርድ ቤት በዛሬው ዕለት ባስተላለፈው የቅጣት ውሳኔ አቶ ሀባኔ አረብ ኑርና አቶ አህመድ መሐመድ የተባሉ ሁለት ግለሰቦች ከህግ ውጪ ገንዘብ በማመላለስ ቦርደዴ ኬላ ላይ ይዘውት የተገኙት አምስት መቶ አርባ አንድ ሺ ሰባት መቶ ሰባ አንድ ዶላር በዛሬው ምንዛሬ ከ አስራ አራት ሚሊየን ብር በላይ ከሶማሌ ክልል የተፈናቀሉትን ለመርዳት በተከፈተው አካውንት ውስጥ እንዲገባ መወሰኑን አቶ አዲሱ ተናግረዋል። ተከሳሾቹም እያንዳንዳቸው በስምንት ዓመት ጽኑ እስራትና መቶ ሺህ ብር ቅጣት እንዲከፍሉ ፍርድ ቤት ወስኗል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።